የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25ና 31 ሜትር ባንዶች ዘወትር በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ። ማንኛውም እውቅና ጥሩ ነገር እየሰራን እንደሆነ ምስክርነት እየተሰጠን ነው እና የበለጠ እንድሰራ ያደርገናል። ከሁሉም ከሁሉም በጣም ብዙ ሰዎች ናቸው ቦታው ላይ የተገኙትና ምናልባትም የእኛን ስራ ያልሰሙም ሰዎች በዚህ አጋጣሚ እንዲከታተሉና ተደራሽ እንዲሆኑ የምንፈልጋቸውን ሀሳቦቻችንም የበለጠ ያሰፋልናል ብዬ አስባለሁ። በዚህ አጋጣሚ ሲድን ከልብ ላመሰግን እወዳለሁ። ማየት የምፈልገው ትውልዳለ የሚቀባበል የሚዋደድ ጦርነት ማያምን ትውልድ ለማየት ከአሁኑ አለብን። እና ይህ ነገር በየቴቱ እንዴት እንማችን ነው ሀያሉ የሚል የአድናቆት ስም ከሰጡት በውጭ ሀገር ከሚኖረው ኢትዮጵያዊ አሜሪካዊ ለአመቱ ከተመረጡ አስራ አንዱ ውስጥ ናቸው። ኡስታዝ ጀማል በሽርና አቶ መስፍን ስለሺ ለማህበረሰብ ልዕልና መልካም ስራ የሰሩትን ከፍ ከፍ ለማድረግ አክብሮትና ምስጋና ለመቸር የተቋቋመ የኢትዮጵያ አሜሪካውያን ድርጅት ነው። አክባሪያቸው በቅርብ ጓደኛሞችና ወዳጆች የተወጠነው ይህ ድርጅት ዛሬ ሶስት አስርት አመታት ያስቆጠረ አንጋፋም ነው። ማህበራዊ ልዩ ኢትዮጵያ ህብረተሰባችን ውስጥ ያስተዋወቀው ዋናው ነገር ሰዎች በህይወት እያሉ መከበር እንዳለባቸው፣ እነሱን የሚመለከቱ ወጣት ልጆች ደግሞ እነሱን አርአያ ተከትለው እንዲሄዱ የሲብ ሞዴል መድረኩ ላይ አዋቂዎች አሉ፣ ተማሪዎች አሉ፣ ደግሞ ከታዳሚ ወጣት ልጆች አሉ። ወጣቶችን ሲመለከቱ ይበረታታሉ። እንደ ሶስት ጀኔሬሽን ያሉበት አይነት መድረክ ነው ያለው። የሰማችኋቸው ደግሞ የድርጅቱ ፕሬዝዳንት አቶ አክሊሉ ደምሴ ናቸው። የላቀ የስራ ብቃት ስለማሳየት ለማህበረሰብ አንዳች ፋይዳ ባለው ስራ ስለመጠመድና ና በገዛ ማኅበረሰብም መከበርና መወደስ ስለሚያሳድረው የተለየ ስሜት አርአያ ስለመሆንና ሽልማትና እውቅና በራሱ ስለሚያመጣው ኃላፊነት ሌላም ሌላም ተዛማጅ ቁም ነገሮች በምናደራው ዘለግ ያለ ወግ ሶስቱም አብረውን ያመሻሉ። ሰኔ ግም ሲል እና ሰኔ ለምኔ ንጉሴ አክሊሉ የአርሶ አደር እንግዶችን ወቅት ጨምሮ ስለ ወርሃ ሰኔ ያሰናዳውን ቅንብር በአዲስ አበባው መስኮቱ ይዞ ብቅላል። እሁድ ሰኔ አራት 2015 ዓ ም ጤና ይስጥልን እንደምንሰነበታችሁ የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅ ይታይና አሉላ ከበደ ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናደርሳለን። እሁድ ከሆነ ምሽቱ የራዲዮ መጽሔት ነው። ሰዓቱ አሁን የሰዓቱ የዓለም ዜና ይቀድማል። እንዳትሄዱ እንደምናመሻችሁ። አድማጮች ዜናውን የማሰማችሁ ስመኝሽ ቆየ ነኝ። በሰሜን ኢትዮጵያ ለሁለት ዓመታት የተካሄደው ጦርነት ከጀመረ ወዲህ ለመጀመሪያ ጊዜ በትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር አቶ ጌታቸው ረዳ የተመራ ልዑካን ቡድን ዛሬ ወደ ባህር ዳር ከተማ አምርቶ ከከተማው ከተውጣጡ የተለያዩ የህብረተሰብ ክፍሎች ጋር ተወያይቷል። ትራንስፖርትን ጨምሮ ሌሎች አገልግሎቶችን ለማስጀመርና የህዝብ ጥያቄዎችን በሰላማዊ መንገድ ለመመለስ ቁርጠኛ መሆናቸውንም የአማራና የትግራይ ክልል ርዕሳነ መስተዳድሮች አስታውቀዋል። አስቴር ምስጋናው ተጨማሪ አላት። በትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር አቶ ጌታቸው ረዳ የተመራው ልዑክ ዛሬ ረፋዱ ላይ ባህር ዳር ከተማ ሲገባ የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለን ጨምሮ የክልሉ ከፍተኛ አመራሮች አቀባበል አድርገዋል። ከሃይማኖት አባቶች፣ ከንግዱ ማህበረሰብ፣ ከሴቶችና ወጣቶች ከተውጣጡ የህብረተሰብ ክፍሎች ጋር አጭር ውይይት ያደረጉት የአማራና የትግራይ ክልል ርዕሳነ መስተዳደሮች በደቡብ አፍሪካ ፕሪቶሪያ የተካሄደው የሰላም ስምምነት ከፖለቲካ አመራሩ አልፎ ወደ ህዝቡ የማውረድ ስራ እየተሰራ እንደሆነ ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር አቶ ጌታቸው ረዳ ለህዝቦች ሰላምና አብሮነት እንደሚሰሩ ተናግረዋል። የህዝባችን ፍላጎት ተከባብሮ ምኖር መኖር አብሮ መነገድ ነው። እንደተባለው ምርቱን መሸጥ ይፈልጋል። ከሌላ ቦታ የሚመጣ ምርትን መግዛት ይፈልጋል። መንገዶቻችን ዝግ ናቸው። የህዝቦቻችን ግንኙነት ወደ ነበረው እንዲመለስ ለማድረግ የሚያስችሉ ማንኛቸውም ስራዎች ለመስራት ዝግጁ መሆናችን በዚህ አጋጣሚ መግለጽ እፈልጋለሁ። የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ በበኩላቸው የህዝብ ለህዝብ ግንኙነቶች በበርካታ ዘርፎች መከናወን እንዳለባቸው ጠቁመዋል። ህዝብ ለህዝብ መገናኘት አለበት። የቢዝነስ ወይም የንግድ ስራዎች በሁለቱም ክልል መካከል መካሄድ አለበት። የትራንስፖርት አገልግሎት ያለ ገደብ መደረግ አለበት። በአማራ እና በትግራይ ህዝቦች መካከል ጦርነት እንዲካሄድ ያደረጉ አመራሮችን ተጠያቂነት በተመለከተ ከማህበረሰብ ተወካዮች ለተነሳው ጥያቄ ምላሽ የሰጡት አቶ ጌታቸው ረዳ መጠየቅ ያለበት ሁሉ ይጠየቃል ሲሉ መልስ ሰጥተዋል። በአማራ ክልልም በኩል በፌዴራል መንግስትም በኩል በትግራይም በኩል ፖለቲከኞች ለዚህ ጠብ መቀስቀስ ወይም በተደረገው ጦርነት ለደረሰው ጥፋት መጠየቅ ያለበት ሁሉ መጠየቅ አለበት። ከሰሜኑ የኢትዮጵያው ጦርነት በኋላ የትግራይ ክልል ከፍተኛ አመራሮች ወደ አማራ ክልል ሲመጡ ይህ የመጀመሪያቸው ነው። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። በሱዳን ሁለት ወራትን ባስቆጠረው ጦርነት ለሲቪሎች የተወሰነ እረፍት ሰጥቶ የነበረው የ24 ሰዓት ተኩስ ማቆም ስምምነት ማለቁን ተከትሎ ዛሬ በሱዳን ዋና ከተማ የቦምብ ድብደባና ተኩስ መቀጠሉን የአይንማኞች አስታወቁ። ዛሬ ጠዋት ያበቃው የተኩስ ማቆም ስምምነት በተለይ በካርቱም መንቀሳቀስ ሳይችሉ የቆዩ ሲቪሎች ከያሉበት እንዲወጡና የሚያስፈልጋቸውን ምግብም ሆነ ሌሎች አስፈላጊ ቁሳቁሶች እንዲሸምቱ አስችሏቸዋል። ሆኖም ስምምነቱ ካበቃ ከ አስር ደቂቃ በኋላ በሰሜን ካርቱምና አጎራባቹ ኦምዱርማን ከተማ ከባድ የመሳሪያ ተኩስ የሚሰማ ሲሆን ከመዲናዋ በስተደቡብ በሚገኘው አልሃዋ ጎዳና ላይ ከፍተኛ ውጊያ ተካሂዷል። የ24 ሰዓቱ የተኩስ ማቆም ስምምነት እሁድ ጠዋት ማብቃቱን ይፋ ያደረጉት የዩናይትድ ስቴትስና የሳውዲ አረቢያ አሸማጋዮች ስምምነቱ ካልተሳካ የሽምግልና ጥረታቸውን ሊያቋርጡ እንደሚችሉ አስጠንቅቀው ነበር። በሶማሊያ ዋና ከተማ ሞቃዲሾ ውስጥ በባህር ዳርቻ ላይ በሚገኝ ሆቴል በሳምንቱ መጨረሻ ላይ በተፈጸመው ጥቃት ከተገደሉት መካከል የዓለም ጤና ድርጅት ሰራተኛ እንደሚገኝበት የጤና ድርጅቱ ኃላፊ እሁድ እለት አስታወቁ። በጥቃቱ ስድስት ንጹሐን ዜጎች ሲገደሉ ሌሎች አስር ሰዎች ደግሞ መቁሰላቸውን ፖሊስ አስታውቋል። የዓለም ጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም በትዊተር ገጻቸው ላይ ባሰፈሩት መልእክት በቅርቡ በሶማሊያ ሞቃዲሾ በተፈጸመው ጥቃት አንድ የዓለም ጤና ድርጅት ሰራተኛ በማጣታችን ልቤ ተሰብሯል ያሉ ሲሆን በሲቪሎችና በሰ ሰብአዊ ሰራተኞች ላይ የሚደርሰውን ጥቃት ሁሉ እናወግዛለን በማለትም ሀዘናቸውን ገልጸዋል። አልሻባብ ኃላፊነቱን የወሰደበት ይህ ጥቃት የጀመረው አርብ ዕለት ከምሽቱ ሁለት ሰዓት አካባቢ ሲሆን ሰባት ጥቃት አድራሽ ታጣቂዎች በሞቃዲሾ ባህር ዳርቻ ላይ የሚገኘውን ፐርል ቢች ሆቴል በመውረር እስከ ሌሊቱ ስምንት ሰዓት ድረስ ከጸጥታ ኃይሎች ጋር ተዋግተዋል። በተኩስ ልውውጡ ወቅት ሁሉም ታጣቂዎች መገደላቸውን ፖሊስ አስታውቋል። በመጨረሻም ሮማንያ አፍሪካውያንን ከዝንጀሮ ጋር አወዳድረዋል የሚል ክስ የቀረበባቸውን የኬንያ አምባሳደሯን ዲራጎስ ቲጋኡን ወደ ሀገራቸው እንዲመለሱ አድርጋለች። ቲጋቡ በሚያዚያ ወር በኬንያ ዋና መዲና ናይሮቢ በሚገኘው የተባበሩት መንግስታት ድርጅት ህንፃ ውስጥ በተካሄደ ስብሰባ ላይ አንድ ዝንጀሮ በመስኮት ብቅ ሲል የአፍሪካ ቡድን ከኛ ጋር ተቀላቅሏል ማለታቸው ነው የተዘገበው። ሲኤንኤን ከምስራቅ አውሮፓ ልዑካን ጋር ስብሰባውን ያካሄዱ የነበሩ የአፍሪካ ዲፕሎማቶች የሮማኒያውን ዲፕሎማት ንግግር ተቃውሞ ማውገዛቸውን የሚያሳይ ዶክመንት ማግኘቱን ዘግቧል። በተጨማሪም ሲኤንኤን ቲጋቡ ለዲፕሎማቶቹ የላኩ ትን ሁለት የይቅርታ ደብዳቤ መመልከቱንም ገልጿል። የሮማኒያ የውጭ ጉዳይ ሚኒስትር ሁኔታውን አስመልክቶ ቅዳሜ ዕለት ባወጣው መግለጫም ስለተፈጠረው ነገር በጣም እናዝናለን፣ በሁኔታው ለተጎዱ ሁሉ ይቅርታ እንጠይቃለን ብሏል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የእሁድ መሰናዷችን ጋር መልካም ቆይታ። በድጋሚ ጤና ይስጥልን እንደምናምሽታችኋል። ክቡራትና ክቡራን አድማጮቻችን እሁድ ሰኔ 4 2015 ዓ ም የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ቆንጅት ታየ ነን። አሁን በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ይውሰደኝ ንፋሱ አሙራን ልከተል አልለይም ከሱ ዳመናውን ልልበስ ልሸፈን ይብረደኝ ውሃ ሆኖ ጠፍቶ ፀሐይ እስኪፈጀኝ ልንሳፈፍ በአየር ላይ ልመልከት መስኮችን በየአይነቱ አበቦች ቀያይ ቢጫዎቹን ወንዞቹን ለያቸው እጥፍ ዘርጋ ሲሉ ተራራን ሰንጥቀው ሲያልፉ በመሃሉ እግሬ አፈሩን ይርገጥ ልምጣ መሬት ልምካ። ዛፍ እንጨት ሁሌያው እልም ባለው ጫካ እንቅፋትም ይምታኝ እሾህ ይውጋው እግሬን ከእንቅልፌ እንድነቃ እንዳውቀው መኖሬን ልውደቅ ልንከባለል ልብሴና ፈሪንካው እጡ ላይ ልንሻተት ያበላሸኝ ጭቃው ልምቦጫረግ ልግባ ውሃ ውስጥ ልዋኝ አሳንም ልምሰለው ጎርፉ ይውሰደኝ እግሬን ላፈራርቀው እንደ እንቁራሪት ላድንቅ ላስተውለው ያላትን ብህልሃት ውሃው ሰውነቴን ያርስ ያለስልሰው ፏፏቴው ያጓራ ያንሳፈኛረፋው ያረፋው ተወርውሬ ልውጣ ባሸዋው ላይ ልሮጥ የግሬን ምልክቶች ልተው መሬቱ ውስጥ ትንፋሼ ይቆረጥ ፍጥነቴን ልቀጥል ንፋስ ቡቃያውን ሊው ሲያመሳቅል በተራስ ያስተኛው አጥፎ ሲዘረጋው ማዕበል አስመስሎ እያቈራረጠው የታጨደው ክምር ፈርሶ ሲንገላታ አየር ላይ ሲወጣ በአውሎ ንፋስ ዋልታ ልስጠም ልውደቅበት ፍራሽ ይሁን ሳሩ ማዕዛው ይሽተተኝ ልምላሜ ማሩ ከዛፉ ጥላ ስር ይለፍልኝ ቀኑ ልስማ ላንቀላፋ ወንዞቹ ሲዘፍኑ እረኛው ሲዘምር ሲያሞጋግስ ከብቱን ወዲያ ማዶ ደግሞ ጋራው ጥላ ሲሆን አረሁ ሲደበቅ ሜዳው ሲጎረጎር! ዛፉ እየጠቈረ ከሩቅ ያለው መንደር በጭስ ተሸፍኖ መልኩን እያሳሳ ውበት ማታ መጣች የቀኑን ጨርሳ ፀሐይ የሞቀውን ተጎናጽፋ ልብሷን ቀላ ባለ ቢጫ ሸፍናው ፍጥረትን ስትሄድ ስታሾልቅ ስትዘቀዝቅ እነሆ ጌጦቿ አልማዝና ወርቅ መሬት ሲቀዘቅዝ ሲፈካ ቀላዩ ጨረቃና ኮከብ በአንድ ላይ ሲታዩ ፊቴን ሲዳብሰው ቀዝቃዛው ሽውታ ሰውነቴን ትቼ እስቲ ልረፍ ማታ፣ ጠቅላላ ኑሮዬን በዕለት ሞት ልሻረው። ልቤ ከበረውን በዝግታ ይምታው። ሐሳብና ድካም እኔን መጥተው ይጡ፣ ስጋዬ ውስጥ ገብተው ፈልገውኝ ይውጡ። የተሸሸገውን ሀብቴን እንዳይሰርቁት ሌቦቹ ቆፍረው ሳይከፋፈሉት፣ መላእክት ይምጡበት፣ ሳጥናኤል ይሽሽ፣ ትጠበቅ ትዝታ እንዳትበላሽ እልቤ ውስጥ ገብታ ትታሸግ በቁልፍ በአንጎሌ ብራና ዜናዋ ይጻፍ በቀለም ያበደች ኃይሏ የደመቀ በዘፈን በዜማ የተብረቀረቀ የደሜ ሕዋስ ነች ላፍንጫዬ ሽታ በአፌ ጣዕሟ ማር ነው የመንፈስ ጸጥታ የሙዚቃ ስልቷ የጆሮዬ ጸጋ ያይኔ ውበት ቀለም የሰውነት ያልጋ የልጅነት ጊዜ ትምጣት ዝታዬ ድሮ የተሠራች አሁን መኖሪያዬ የወደፊት ተስፋዋ መልኳ የማይለወጥ ተቀርጻ የምትኖር በሰውነቴ ውስጥ የሳምንቷ ምርጥ ባደረግናትና ትዝታ በተሰኘችው በእውቁ ሰዓሊና ገጣሚ ገብረ ክርስቶስ ደስታ ግጥም ዝግጅታችንን ጀምረናል። ቆንጂት፣ በርካታ አድማጮቻችን በተከታታይ በነበሩን ፕሮግራሞች እንደወትሮ ባለማድረጋችን የዝግጅታችሁን መክፈቻ ግጥም ለምን ተዋችሁት? ያስለመዳችሁትን የግጥም ለዛ ለምን አስቀራችሁት? በሚል ቅሬታቸውን አድርሰውናል። በፕሮግራሞቻችን መጣበብ እርግጥ ነው፣ በተከታታይ የነበሩን ፕሮግራሞች ላይ ግጥሞችን ማሰማት ተስኖ ነበረ። ዛሬ ታዲያ ያካካስን አይመስልሽም? ወትሮውን ረጅም ግጥም ሲገጥመን የግጥሙን ለዛ ሳናዛንፍ እጥር ምጥን ባለ ነበር የምናቀርበው። የገብረ ክርስቶስ ደስታን ግጥም ግን እንዲያ ልንጨክንበትም አልቻልንም። እግረ መንገዱንም ያካካስን አይነት ስሜት ተሰምቶኛል። በትክክል አካክሰናል። እንደውም ቆንጂት ከመጣች ወዲህ ነው ይሄ ነገር የተጓደለብን ብለው ቅር ይሰኙብኛል አድማጮች ብዬ ነበር። በደንብ አድርገህ እኔንም አድማጮቼንም ከሰሀል ላሉና በዚሁ ለምን ለምሽቱ ወደ መረጥናት መክፈቻ ስልታ እናልፍም ታዲያ። በምግቢያችን ያስተዋወቅነው ቅንብር ነው። ቀዳሚው የላቀ የስራ ብቃት ስለማሳየት ለማህበረሰብ አንዳች ፋይዳ ባለው ስራ ስለመጠመድና በገዛ ማኅበረሰብም መከበርና መወደስ ስለሚያሳድረው የተለየ ስሜት አርአያ ስለመሆንና እንዲሁም ሽልማትና እውቅና በራሱ ይዞ ስለሚመጣው ኃላፊነት ሌላም ሌላም ተዛማጭ ቁም ነገሮች የምናደራው ወግ ለማህበረሰብ ልዕልና መልካም ስራ የሰሩትን ከፍ ከፍ ለማድረግ አክብሮትና ምስጋና ለመቸር የተቋቋመ ሶስት አስርተ ዓመታት የዘለቀ አንጋፋ የኢትዮጵያውያን ድርጅት ማህበረ ግዩራን ዘረ ኢትዮጵያ በእንግሊዝኛው የአህጽሮት ስሙ ሲድ ነው። አክባሪያቸው ሀያሉ የሚል የአድናቆት ስያሜ ከተቸረውና ኦነሪንግ ዘማይቲ ዳያስፖራ በሚል ዘንድሮ ሙሉ በሙሉ የመረጠው በዩናይት ስቴትስ ከሚኖሩት ኢትዮጵያውያን አሜሪካውያን ውስጥ በግለሰብ ደረጃ ዘጠኝ፣ እንደ ድርጅት ደግሞ ሁለት፣ በድምሩ በአዋቂዎች ጎራ አስራ አንድ ናቸው የዘንድሮ ተሸላሚዎች። ለምሽቱም ሁለቱን ኡስታዝ ጀማል በሽርን እና አቶ መስፍን ስለሽን እንዲሁም ፕሬዚደንቱን አቶ አክሊሉ ደምሴን ጋብዘናል። አቶ አክሊሉ ደምሴ የማህበረ ግዩራን ዘለ ኢትዮጵያ በእንግሊዝኛ ጽህሮት ሲድ ፕሬዚዳንት ኡስታዝ ጀማል በሽር፣ እንዲሁም አቶ መስፍን ስለሺ እንግዶቼ ለጊዜያችሁ በቅድሚያ አመሰግናለሁ። ግናለ ስለ ሽልማቱ ምንነት፣ ስላሳደረባችሁ ስሜት፣ ምናልባትም ወደፊት የሚጠብቋችሁን ኃላፊነቶች ጨምረን እንጫወታለን። መካከላችን ያላችሁት ሁለቱ ተሸላሚዎች አቶ መስፍን ስለሺና ኡስታዝ ጀማል በሽር በድጋሚ እንኳን ደስ ያላችሁ። እናመሰግናለን። እናመሰግናለን ለዚህ እውቅና ያበቃችሁ ሰላሳ አመት እድሜ ያስቆጠረው አንጋፋው የኢትዮጵያውያን የሽልማት ድርጅት በቁልምጫ የኢትዮጵያው ግራሚ እንለዋለን። የማህበረ ግራን ዘረ ኢትዮጵያ ፕሬዚዳንት አቶ አክሊሉ፣ ዘንድሮ የሽልማት ስነ ስርአታችሁ ቀደም ብለን ፕሮግራማችሁን ተከታትለን ካቀረብነው መረጃ አድማጭ ተመልካቾቻችን የተወሰነ የመረዳት እድል እንደሚኖራቸው ተስፋ ተስፋ አድርጋለሁ። ካለፉት በርካታ አመታት አይነተኛ የሚባለው ለውጥ ያየሁት ሙሉን በውጭ ሀገር የሚኖረው ኢትዮጵያዊ ላይ ትኩረት ያደረገ ነው። ለእናንተ ምን አዲስ ነገር አለው? ተሸላሚዎቻችሁ ምን ይመስላሉ? ቀዳሚውን ጥያቄ ለእርሶ ላደርግ። አመሰግናለሁ ማህበረ ግዩራን ዘ ኢትዮጵያ እንግዲህ በሰላሳ አመት ውስጥ ወደ መቶ ሀምሳ ሁለት አዋቂዎች ሰላሳ ስድስት የሚሆኑት ሴቶች፣ ከመቶ ሀምሳ ሁለት ውስጥ አራት የሚሆኑ ደግሞ ሞታ መቶ ሰላሳ ስምንት በጣም በትምህርታቸው ላቁ የሃይስኩል ግራጁዌት ተማሪዎችን አስራ ሁለት የሚሆኑ ኦርጋናይዜሽኖች አንድ አስራ አንድ የሚሆኑ ዩማኒታሪያን ኦርጋናይዜሽን አስራ አንድ የሚሆኑ ደግሞ አርቲስቶች ስናከብር ቆይተናል። የዘንድሮን ለየት የሚያደርገው በኮቪድ ምክንያት በፈረንጅ አቆጣጠር በሀያ ሀያ ልናከብር የነበሩ ሰዎች ባሉበት መከበር ስላልተቻለ ሽልማታቸውን ወደ ኢትዮጵያን ተጉዘን እዚህም ላሉት ሸልመናል። በሀያ ሀያ አንድ በኮቪድ ምክንያት ምንም ሽልማት አልነበረም። በሀያ ሀያ ሁለት ተማሪዎችን ብቻ ከቤተሰቦቻቸው በስቦርድ አባላት ተከበው አድርገናል። በሀያ ሀያ ሶስት ለመጀመሪያ ጊዜ ከፍ ያሉ ቁጥር ዘጠኝ አዋቂዎች፣ ሁለት ኦርጋናይዜሽን፣ አስር ተማሪዎች አክብረን ይህም የሆነበት ምክንያት አዋቂዎችን በሚመለከት ባለፉት ሁለት ሶስት ዓመታት ብዙ ነገር ስላልተሰራ የተሰጡ ስሞች እየበዙ ስለሄዱ የሁለቱን አመት እንደማጠቃለል አድርገን ነው። ለሚመጣ አመት ምናልባት የእነዚህን ግማሽ ያህል ሰዎች እና ግማሽ ያህል ተማሪዎች ይሆናሉ የሚከበሩት። ድሮ እንደምናደርገው እንመለሳለን እና ለየት ያደረገው አንደኛ ቅድም እንደጠቀስከው አያሉ ግዩራን ማይቲ ዲያስፖራ የሚባለው ከኢትዮጵያ ውጭ ያሉ ከየትም ቦታ ያሉ ለኢትዮጵያ ጥሩ ነገር የሰሩት እና ምሳሌ ይሆናሉ ብለን ያልናቸው ሰዎች ያከበር ነው ከኢትዮጵያ ለመጀመሪያ ጊዜ በዚህ አመት ማንንም አላስመጣንም፣ ወይም አላከበርንም። ለየት የሚያደርገው ይሄ ነው ብዬ አስባለሁ። አመሰግናለሁ። ወደ ተሸላሚዎቹ ልሻገር። ሁለት ተሸላሚዎች ይዣለውኝ። ኡስታዝ ጀማል በሽር አንዱ ተሸላሚ ኖት። በርከት ያሉ ስራዎች ናቸው ለዚህ ሽልማት እንዳበቁት በስነ ስርዓቱ የተገለጹት በሃይማኖቶች መካከል በጎ ግንኙነቶችን ማጎልበት እንደ ድልድይ መፍጠር የሚቆጠር ስራ እንደሰሩ ሌሎችን መርዳት አንዱ እርስ ይሁነኝ ብለው የሚያደርጉት ስራ መሆኑ ተገልጧል። ምናልባትም ጎልቶ የወጣው ብዙዎችም በቴሌቪዥን በሚያቀርቧቸው ፕሮግራሞች ብዙዎች የሚያውቁት የሚመስለኝ ኡስታዝ ጀማል በታላቁ የሕዳሴ ግድብ ዙሪያ የሰሩት በውጭ ሀገር ቋንቋ በተለይ በአረብኛ ቋንቋ ተቀናቃኛ አገር ግብጽና ደጋፊዎች የሚነገሩ ሀሳቦችን እያመጡ ወደ አማርኛ እየመለሱ የሚያቀርቧቸው ዝግጅቶች ይታወቃሉና እሱም ለሽልማት ካበቆት ስራዎች ውስጥ አንዱ መሆኑ ተገልጿል። ወደ ኋላ ላይ ገፋ አድርገን እንመለከታለን። በቅርብ ከሚታወቁት ወይም በኢትዮጵያ ጉዳይ ከሚያደርጉት ሻገር ያለም ተሳትፎ ተጠቅሷል። በዚያ ላይ ይህ ሽልማት ምን አሳደረቦት? እንዲህ ያለ እውቅና በሌሎች መድረኮችም እውቅና አግኝተዋል። የተለየ ስሜት የሚሰጠው ካለ ጠብቀውም ከሆነ እንዲህ ያለ ሽልማት እስኪ ስለሱ እንመልከት። በመጀመሪያ ይህንን አይነቱ ውይይት ራሱ እንዲደረግ ምክንያት ለሆን ከዋንተ ወንድሜ፣ እንደዚሁም ሌሎቻችሁም የቪኦኤ ሰራተኞች ላመሰግን ወዳለሁ። ምክንያቱም እንዲህ አይነት ነገሮች በምናነሳቸው ጉዳዮች ብዙዎች ብዙ ነገር ያገኛሉ ብዬ ስለማስብ ነው። እያመሰገንኩኝ ወደ ጥያቄው ስመጣ በመጀመሪያ ሲድ ወይም ማህበረ ዲውራን ይህንን ፕሮግራም በሚያዘጋጅበት ወቅት እየጠበቅ ነው አይደለም። በአጋጣሚ ነው የተነገረን እና እኔ በበኩሌ ማንኛውም እውቅና ባንፈልገው እንኳን ሲመጣ በጣም ደስ ይላል። በውስጡ ብዙ ነገሮች ይይዛል። ከዛ ውስጥ አንዱ እኛን ራሱ ስራችንን ጥሩ ነገር እየሰራን እንደሆነ በሰዎች ጥሩ ምስክርነት እየተሰጠን ነው። የሰዎች ምስክርነት ጥሩ እንደሆነ ይሰማናል እና የበለጠን እንድንሰራ ያደርገናል። ሌላው ከሁሉም ከሁሉም በማህበሩ ጥሪ የተደረገላቸው በጣም ብዙ ሰዎች ናቸው ቦታው ላይ የተገኙትና ምናልባትም የእኛን ስራ የእኛን ፕሮግራሞች ያልሰሙም ሰዎች በዚህ አጋጣሚ እንዲሰሙና ከዚህ በኋላ በምንሰራቸው ስራዎች በተለይ በሚዲያው የወጡ ስራዎቻችንን እንዲከታተሉና የበለጠ ተደራሽ እንዲሆኑ የምንፈልጋቸውን ሀሳቦቻችንም የበለጠ ያሰፋልናል ብዬ አስባለሁኝ። ስለዚህ በዚህ አጋጣሚ ሲድን ከልቤ ላመሰግን ወዳለው ለሰላሳ አመት ደግሞ በዚሁ ስራ ላይ በጣም ብዙ ሰዎችን እውቅና ሲሰጥ ያለፈ በመሆኑ ብዙዎች በዚህ ተበረታተው ስራቸው ላይ ጥንካሬ የበለጠ አሳይተዋል። እናም የበለጠ ስራን መስራትን ወይም እንዲሰሩ ደግሞ እርዳታ መስራት ራሱ ከመስራት አይተናነስም። በኛ በሃይማኖቱ አባባል ነቢዩ መሐመድ ስላ ስለም የሚሉት ነገር አለ መልካም ነገርን ያመላከተ ሰው ያ መልካም ነገር እስከቀጠለ ድረስ፣ ወይም በመልካም ጉዳይ ላይ የተባበረ ሰው ያ መልካም ነገር እስከቀጠለ ድረስ የዛን መልካም ነገር ምንዳ እቤቱ ቁጭ ብሎ እንኳን ያገኛል ያ ያመላከተው ሰው እስከሰራው ድረስ ይላሉ። እና ሴቶች የዚህ ሁሉ ተሳታፊ ነው የሚሆኑት ብዬ አስባለሁኝ። ኡስታዝ ጀማል እርሶ ጋር ልቆይና፣ ይህን መሰሉ እውቅና ወይም ሽልማት እውቅናው በራሱ ካለው መልካምነት ባሻገር፣ በዚያ ሰው ላይ ከሚያሳድረው መልካም ስሜት ባሻገር በወደፊት ስራችሁ ላይ በተጨባጭ ምን አይነት ፋይዳ ሊኖረው ይችላል ወይንም ጠቀሜታ ሊያመጣ ይችላል ብለው ያምናሉ? ለእውቅና ባበቋችሁ ስራዎች ውስጥ በትብብር እንደሚሰሩ የተገለጹ የቀደሙ ስራዎቻችሁንም ቢያነሱልን። አንደኛ ይሄ እኛ ስንሰራበት የነበረው ጉዳይ ከእርዳታ ጋር የተያያዘ ነው። እንደተባለው በሕዳሴ ግድብ ላይ በተለይ በምሰራበት የተጠቀሱት መረዳዳት ገደብ እንደሌለው ማንም ሰው ማንንም ለመርዳት ገደብ ሊያስቀምጥ እንደማይገባው መረዳት ያለበትም ሰው መርዳት ምንም አይነት ነው፣ ያለ ምንም ተጨማሪ ምክንያት ምንም አይነት መስፈርት እኔም ምረዳው እንደዚህ ስለሆነ ነው ሳይሆን፣ ያ ሰው መረዳት ስላለበት ብቻ ነው እና እኔ ምረዳበት እና የምረዳዳበት ጉዳይ መልካም እስከሆነ ድረስ ያንን ነው የምጠይቀው። ነገር ይሄን ነው። በዚህም እኔ እንደ ሙስሊም ማህበረሰብ ውስጥ ኡስታዝ በሚል ስያሜ ወይም በእስላማዊ ጉዳይ ላይ አስተማሪ የሆነን ሰው ሌላው ሰው የሚጋራው የሚሆንበት ውስታዴ ብሎ ሌላው ክርስቲያን የሆነ ሰው በእኛ ስራ ውስጥ የምንጋብዛቸውን እነ ቀሲሶችን እነ ዳቆኖችን የምናሳትፍበት ነው። በዚህ አጋጣሚ በስራችን ላይ በጣም ከረዱን እና አብረውን ከቆሙት ሰው አብረውኝ ያሉ ናቸው ዳቆን ዮሴፍ። ስለዚህ እንደነሱ አይነት ሰዎች በጣም አንድ ላይ ሆነን በምንሰራበት ወቅት ለሰዎች የምናሳየው ነገር በጋራ ጉዳይ ላይ በሀገራችን ቋሚ የሆኑና የጋራ የሆኑ አጀንዳዎች ላይ በጋራ አብረን መስራት እንችላለን የሚለውን አስይዘናል። ከዛ ውስጥ አንዱ ሌላው፣ ደግሞ በሀገራችን የተለያየ ከፍታና ዝቅታ ያለው የፖለቲካ አካሄዶችም የሆኑ የሶሻል ወይም የማህበራዊ የኢኮኖሚ አካሄዶች ቢኖሩ ወደድንም ጠላንም፣ ግን የጋራ የሆኑ አጀንዳዎች ግን አለ። ከዛ ውስጥ አንዱ ድህነት የጋራ ጠላታችን ነው። መንግስት ቢቀያየርም አብሮ እየተቀያየረ እኛ ጠቃሚ የሆነ በሽታ ነው። ስለዚህ የፖለቲካ ልዩነታችንን ወደ ጎን አድርገን አንድ እኔ ምላስ ነገር አለች። ሁልጊዜ በተለያዩ እንዲህ አይነት የህዳሴው ግድብ ጉዳይ ላይ በጣም በምናልፍበት ወቅት በመሀል አንድ የፖለቲካ ችግር ሀገራችን ላይ ሲፈጠር ሰዎች አሁን ያለው ይሄ ነው፣ ይህንን ነው ማውራት ያለብን፣ ይሄ ጉዳይ ሊቆየን ይችላል የሚል ሀሳብ ሲያነስ እኛ ያለው ማንኛውም የፖለቲካ ችግሮች በኢትዮጵያ ላይ ያለንን አቋም ሊቀይረው አይገባም እና ከዛ ውስጥ አንዱ ኢትዮጵያን መርዳት የሚለው ነው፣ ከድህነት ማውጣት የሚለው ነው። ከዛ ውስጥ እንግዲህ በጣም ሁሉንም ሊያስማማ የሚችል የሆነ አጀንዳ በመምረጤ በጣም ደስተኛ ነኝ። የህዳሴ ግድቡን የጀመሩት ወይም ያለሙት ሰዎች አልፈዋል ከህይወት ድሮ ጀምሮ ሚኒሊክ ሰከንድ ከዛም በፊት የነበሩት ዮሐንስ አራተኛው ለዚህ ለአባይ ውሃ ሲሉ ጦርነት ውስጥ ከግብጾች ጋር ገብተው አልፈዋል። ከዛ በኋላ ግድቦችን ለመስራት ወይም በውሃው ላይ ትላልቅ ነገሮችን ለመጠቀም ያሰቡ መንግስታት በሙሉ በጣም ችግሮች ደርሰውባቸው ያለሙት ሳይሳካ አልፎ ባለፉት ሶስት መንግስታቶች ላይ ነው ወደ ተግባር የመጣው እና ስለዚህ እንደነዚህ አይነት ነገሮች ምንድን ነው የሚያሳየን? ፖለቲካው ይሻገራል፣ ያልፋል፣ ይቀያየራል። ነገር ግን የማይቀያየሩ ቋሚ አጀንዳዎች አሉን እና በዛ ላይ ቋሚ ሆነን መስራት በጣም ወሳኝ ነው ብዬ አምናለሁ። ስለዚህ ይህን ነገር የተረዱት የሆኑት ደግሞ ወንድሞች ከሲድ ወይም ከማህበረ ጊውራን ዘረ ኢትዮጵያ ድርጅት ይህንን አይነት እውቅና አግኝተን ደግሞ በዚህ ጉዳይ ላይ በመሳተፋችን እውቅናውንም በማግኘታችን በመሸለማችንም በጣም ደስተኞች ነን። መልካም፣ ወደ ሌላው የዘንድሮ ተሸላሚ በድርጅት ደረጃ የተሸለሙት በአገሬው ቋንቋ በምንኖር በት ሀገር አጠራር ነው። ይልቁንም ደግሞ የልጆች ስለሆነ ማህበሩ የሚጠራው ሀበሻ ኪድስ የድርጅቱ መስራችነቶ እና ይህን አላማ በማራመዱ ነው አቶ መስፍን ለዚህ ሽልማት የበቁት ማህበራዊ ተሳትፏቸው የላቀ ኃላፊነት የሚሰማቸው በመልካም ስነ ምግባር የታነጹ ወጣቶችን ማፍራት እንደ ዋና አላማው አድርጎ የተነሳ ድርጅት ነው የተዋወቀው። በእርሶስ በኩል የዚህ ሽልማት ባለቤት መሆናችሁ ምን አይነት ስሜት አሳደረብዎ? ሀሳባችን ድንገት ይህንን ገጽን ስናመቻቻችሁ ከልብ እናመሰግናለን። ኢድም ይህንን እድል ስለሸለመ እናመሰግናለን። በጣም ስንሰራ ለመሸለም አይደለም። በግሌ አስቤውም አላውቅም። ልጆቹ የህብረተሰቡን ነገር ሳይ ሲጀምር ቱታዘን ሰቨንቲን ልጆቼ ትምህርት ቤት አበሻ ሲያዩ ተፈላልገው ይገናኛል። ይሄ ነገር በጣም በጣም ውስጤን እንትን ማድረግ ጀመር እና እነኝህ ላይ መስራት አለብኝ ብዬ ነው የጀመርኩት። ሲጀምር አንድ አስር ልጆች ነበሩ። ኳስ ነገር ጀመርኩኝ። ጀመሬ ወላጆችን ያው እኔ የሚቀርባቸው እዛ ልጆቹ መምጣት ጀመሩ። ወላጅ መምጣት ጀመረ። እየሰፋ እየሰፋ ሄደና አማርኛ ትምህርት ቤት ጀመርን። የእግር ኳሱም እየሰፋ ልጆቹ እየበዙ በየድኛቸው ማጫወት ጀመርን። ለብዙዎች ልጆች በተለይ አሁን ባለው ነገር ሚዲያ ላይ ልጆቹ ስለሚያሳልፉ ለቲክታክ ቲክታክ እንደ ዩቱብ ምናምን ከነሱ አውጥተን ስፖርት ላይ እንዲሆኑ ነው የምናደርገው። ወላጅም ራሱ መጥቶ ቅዳሜ ቅዳሜ ባብረን እንጫወታለን። ሃይማኖትን አይጠይቅም ዘርን አይጠይቅም ሰው መሆኑ ብቻ በቂ ነው። በዚህ መንገድ ነው ለውጥ ልናመጣ የምንችለው። ኤርትራያ ወኪሉ ይመጣሉ፣ አብረውን ይሳተፋሉ። ከእነሱ ጋር አብረን በመተባበር ነው ውጤታማ ልንሆን ይቻል ነው። የሚገርሙ ወላጆች አሉ፣ ሰው መርዳት የሚወዱ። በዚህ በኮቪድ ጊዜ ለምሳሌ ብዙ ሰዎች ችግር ላይ ሆነው ሰዎችም ሲታመሙ፣ ህብረተሰቡ የሄደ እየተረባረበ ብዙዎች እንዲነሱ አድርጓል። መቼስ ይህንን ህዝብ ማገልገል ለእኔ ክብር ነው። መልካም አቶ አክሊሉ ወደ እርሶ ነው የምመጣው የዛሬ ሰላሳ ዓመት ግድም ጥቂት ወዳጆች እና ጓደኛሞች ሆናችሁ ስታቋቁሙ ይሄን ድርጅት ዛሬ የደረሰበት ቦታ ይደርሳል ብላችሁ ማሰባችሁን እርግጠኛ አይደለሁም። በብሔራዊ ደረጃ በመላው ዩናይት ስቴትስ ያሉ የተለየ ውጤት ያስመዘግቡ ተማሪዎችን ወጣቶችን በኩል ደረጃ የሚያስደምም በመድረኩ በየዓመቱ የምናያቸው ወጣቶች ስራ በእርግጥ በዚያ እድሜ ውስጥ ያሉ ወጣቶች ሰሩት ወይ ማለት የሚከብድ ነው። በዚያ ጊዜ ይህን ድርጅት ስታቋቁሙ ወጣቶቹ ምሳሌ አራያ የሚሆናቸውን እንዲያዩ ከትውልድ አገር ውጭ እንደሚኖር ማህበረሰብ አዲስ ስደተኛ ትውልድ ራሱን የሚያጠነክር የሚያጎለብት እሱን የሚመስል አንድ ወጣት ወይም አዋቂ የተለየ ስራ መስራቱን የሚመለከትበት መድረክ መፍጠር እንግዲህ እንደ ዛሬ የግንኙነቱም የቴክኖሎጂውም ነገር ያን ያህል ብዙ የሚያበረታታ ባልሆነበት ጊዜ ነው። ጠንካራ ዜጎችን ለማፍራት በሀገሬው ሕይወት ውስጥ የነቃ ተሳትፎ እንዲኖራቸው በጣም በርካታ እቅዶችን በዚያ ሰዓት ማሰባችሁን ይጠቁማል ጽሁፉ። ይህን ከሰላሳ አመት በኋላ የሚመጣውን ማየት ቀላል አይደለም እና የታሪክ የባህል መሰረታቸውን ሳይለቁ ወደፊት ግን በጣም የተራመዱ ወጣቶችን ለማፍራት ያው ጥንጥናችሁ መሆኑን ያስረዳል። እስኪ ያጫውቱን ዛሬ ከደረሳችሁበት ሁኔታ አንጻር። እ አመሰግናለሁ በጣም ጥሩ ጥያቄ ነው። እንግዲህ ሲጀመር እንዲሁ ተሰባስበን እዚህ ኦሃዮ የምኖርበት ስቴት ማለት ነው ጓደኞቻችን መጥተው አንድ ካምፒንግ ቦታ ሄደን ስንወያይ እንደዚህ እንደዚህ አይነት ካምፒንግ የእኛ ሰዎች ይሄዳሉ ወይ? እዚህ ሀገርስ ያለውን አንዳንድ ጥቅም ይጠቀሙበታል ወይ? አገሩ የሚሰጠውን ሁሉ ያደርጋሉ ወይ? ልጆቻችን ውስጥ ምንድን ነው የምናስበው ብለን ስናስበው የሀያ አመት ፕላን ይሆናል ብለን አስበናል። ያ በዛን ጊዜ ግን እስከዚህ ደርሳልን ብለን አላሰብንም፣ ግን በማንኛውም እንጀምረዋለን። ለምሳሌ በአንድ ራቅ ብለን ብናየው አበበ ቢቂላ ማራቶን ካሸነፈ በኋላ የኢትዮጵያ ወጣቶች ወደ ሩጫ ሄዱ። እንግዲህ የራሳቸው ከሀገራቸው የመጣ ጀግና ስላዩ እኛም እንችላለን የሚል ሀሳብ ነው የደረሰባቸው። እንደዛም ሁሉ እዚህ ሀገር ስናስብ አንደኛ ነገር ወጣቶቻችን የኛ እዚህ ሀገር የመጡት ማንነታቸውን ያውቃሉ ወይ? እዚህ ሀገር ለምሳሌ በከለርም ሆነ በአንዳንድ ነገር ጥቁር ነጭ በሚባል ነገር ልዩነት እየመጣ አንዳንድ ነገር ማስቀያሚ የሆነ ነገር ሊኖር ይችላል። እና ያንን እንዴት ነው የሚቋቋሙት? ተግተው ተምረው ስኬታማ ከሆኑ በኋላ እንዴት አድርገው ነው ሌላውንም ወይ ወገንንም ኮሚኒቲም የሚጠቅሙት? ይሄ ብዙ ጊዜ ይፈጅበናል። ከዛም ውስጥ ደግሞ ወደፊት እዚህም ሀገር ቢሆን ሊደርሽፕ ፖዚሽን የሚኖሩ ይኖራሉ እና የዛሬ ሀያ አመት ምናልባት እነዚህ ሰዎች ተማሪዎች እዛ ሲደርሱ አገራቸው መጠቀማቸው አይቀርም በሚል አይነት ስንወያይ የነበረው እና እንዳሰብነው ሁሉ እስቲ በራሳችን ልጆች፣ በራሳችን ሰዎች በምታወቀውን ጀምርና የት እንደሚያደርስን የሚብለን ብለን፣ የመጀመሪያው እንደተጠቀሰው በፊት የስምንተኛ ክፍል ልጅ የሆነች የኔ ልጅ መሆኗ ግልጽ ነው። በዛን ጊዜ እሷንና አንድ ጓደኛችን ብዙ ዘመዶች ያመጣ በሱ ጀመርን። ስናየው ሰው የሚፈልገው አይነት የሆነ መጣ። በአመቱ በአመቱ ሲጨመር አሁን ከነበርንበት በአንድ ሺ ፐርሰንት ጨምሮ ባለፈው ሜቶኔት ሲከበር በሀያ ስምንት ሲከበር ወደ አምስት መቶ ሰው ነው የመጣው እዚህ ደርሳል ብለን ብናስብም መድረሱን እና አለመድረሱን አላወቅ። በየጊዜው ሰው ይሄ ጥሩ ነው የሚሰራ እየተባለ እንግዲህ እያደረግነው ምንድን ነው ትልቅ አስተዋጽኦ እኛ እንጀምር ነው እንግዲህ። የሴሜን ሂሮ ሳይጀመር ዳያስፖራ የሚባለው ቃል በአካባቢያችን የተለመደ አልነበረም። ማለት ግዩራን ማለት ነው በአማርኛው የሚባለው። ያ ሁሉ እየተስፋፋ እየሄደ ሰው እየወደደው ሲመጣ በየዓመቱ እንደዚሁ እያየን የሚሰጠንን አስተሳሰብ እንዴት እንደምንሻሻል የሚነግሩልን እያደረግን መጀመሪያ ስንጀምር ከህዝቡ ነው የምናገኘው፣ እነማን እነማን እንደሚሸለሙ እንደገና ወደ ህዝቡ ሄደን ደግሞ ምረጡ እንላለን። ግማሽ ይመልሳል፣ ግማሽ አይመልስም። ለአንድ ሶስት አራት ዓመት እንደዛ ከሞከር በኋላ የለም። ህዝቡ ቢሰጠንም እኛም መምረጥ እንችላለን። ሰውም ራሱን መምረጥ ይችላል። ተማሪዎችንም ሌሎች ሰዎች ሊሰጥን ይችላሉ። እኛም ፈልገን ማግኘት እንችላለን። ከዛ በኋላ ግን ቦርዱ መርጦ ያንን ሁሉ ሪዞ አድርጎ ቦርዱ መርጦ ተነጋግሮበት ያቀርባል በሚል ወስደን አሁን ከህዝቡ ኦንላይን ነው። ሁሉ አፕሊኬሽን የሚደረገው፣ ሁሉ ነገር እዛ ላይ አለ። ኢትዮሲድ ዶት ኦርጂ ነው። በዛ መንገድ ነው የቀጠል ነው። እና ሰው እያበረታታን ሲሄድ ወይም ደግሞ ለብዙ አመታት በየአመቱ እየመጣችው እስከ በር ስለምታደረጉ እናመሰግናለን። የእናንተ አስተዋጽኦ አለበት። ብዙ እየለመደው ሄደ እና እንደዚህ አይነት ባህል የለወጠ ይመስለናል። ዋናው ነገር ማህበራዊ ግዩራን ዘረ ኢትዮጵያ ህብረተሰባችን ውስጥ ያስተዋወቀው ሰዎች በህይወት እያሉ መከበር እንዳለባቸው እነሱን የሚመለከቱ ወጣት ልጆች ደግሞ የእነሱን አራያ ተከትለው እንዲሄዱ። አሁን የእኛ የሲድ ሞዴል በመድረኩ ላይ አዋቂዎች አሉ፣ ተማሪዎች አሉ፣ ደግሞ ከኦዲሱ ደግሞ ታዳሚ ማለት ነው ወጣት ልጆች አሉ። ወጣቶቹን ሲመለከቱ ይበረታታሉ። እንደ ሶስት ጄኔሬሽን ያለበት አይነት መድረክ ነው ያለው ማለት ነው። እና ሀሳባችን ቪቅላ ፋውንዴሽን አለ እንግሊክ ሶሳይቲ የሚባል አለ የጣቱ ድርጅት አለ የኤርፎርስ ድርጅት አለ አርቲስቶች አሉ። አሁን የእኛን አይነት ነገር ምሳሌ እያደረጉ እንደሱም እንደዚህ ማክበር ጀምረዋል። እንዲሁም በቤተሰብ ደረጃም ሁሉ መደረግ ጀምረዋል እና ይሄ በባህላችን ትልቅ ለውጥ እያመጣ ይመስለናል። የምንሰራው በነፃ ነው። የሚከፈልን ነገር የለም ትርፍ የለንም። በመድረኩ ላይም እንደተናገርኩት እስከ ዛሬ ድረስ መልስ፣ ወደፊት ይቀየር ይሆናል እንጂ ለሌሎቹ ይህ ሁሉ ካዘጋጀን በኋላ መስዋዕትነት ከፍለን በገንዘባችን፣ በእውቀታችን፣ በጊዜያችን ከወጣን በኋላ እንደ ሌላ ሰው ሁሉ ትኬት ገዝተን ነው የምንገባው፣ ወረዳ አባሎች ማለት ነው። እና ይህ ሁሉ ያደረግነው እንግዲህ ሀገር የሚረዳበት ብዙ አይነት መንገድ አለ እና እነዚህ ሰዎች ደግሞ ወደፊት ባለስልጣን ሲሆኑ ኢትዮጵያን ይረዳሉ ብለን በማሰብ ነው። መልካም። ኡስታዝ ጀማል፣ ተከታዩን ጥያቄ ለርሶ ላደርግ ቀደም ብሎ ስራዎቻችሁንና ይልቁንም ደግሞ መረዳት ካለበት ማንነቱ ምክንያት መሆን እንደሌለበት የሚረዳ መሆኑን ብቻ ማረጋገጥ በምሳሌ ሊጠቀስ ወይም ሊነገር የሚገባ ይልቁንም ዛሬ ካለንበት ምስቅልቅል አንጻር መልካም አራያ ሆኖ የሚታይ ሀሳብ ፈንጥቀዋል። ምናልባት በቀጥታ እናንተን ላይ መለከት ይችላል። ጥሩ ስራ በመስራቱ እንደምትቀጥሉ ተስፋ አድርጋለሁና ነገር ግን እውቅና ወይም ሽልማት ሲመጣ የቀደመውን ስራ የማክበር የማወደሱን ያህል ለሚመጣውም ኃላፊነት ለዛ ሰውም ጭምር ይሰጣልና እንዲህ ያለው እውቅና የሚያሳድረው ኃላፊነት ወይም አብሮ የሚያመጣው ኃላፊነት ይታያችኋል ወይ? በእናንተም ላይ ተጨማሪ ኃላፊነት እያመጣ ይመስልዎታል? ከሆነ ምን ይታዮታል? አዎ፣ በጣም በሁለት አይነት መንገድ ኃላፊነቱን ከፍ ያደርገዋል። አንደኛው እንደዚህ አይነቱ ፕሮግራም ላይ ትልቅ የሆነ ክብር፣ ትልቅ የሆነ ስብእናን የሚደጉም ማንነትን ምናልባትም በእኔ እምነት ስለ ራሴ ስናገር ከሚገባኝ በላይ የተሰጠኝ ነገር እንዳለ ስለተሰማኝ ስለሚሰማኝ ይሄ ነገር ምናልባት የበለጠ ነገሮችን አሳድጌ ከዚህ የተሻለ ነገር መስራት እንዳለብኝ እንደው ዝም ብሎ በባዶ ወይም ደግሞ ከሚገባኝ በላይ ስም እየወሰድኩ እንዳይሆን የሚያስፈራ አይነት ስሜት ስለሚፈጥር ያ ነገር ወደፊት የበል ነገር እንድሰራ ያደርጋል ብዬ አስባለሁ። አንድ ይሄ ነው። በሌላው በኩል ደግሞ አብረውን የሚሸለሙ ወይም አብረውን እውቅና የሚያገኙ የነበሩት ሰዎች ስም እና በጣም ገዝቶኛል። ሌላው ቀርቶ በወጣቶች ደረጃ ከኛ እድሜያቸው በጣም ዝቅ ያለ ምናልባትም በልጆቻችን እድሜ ያሉ የሰሩት ስራ ሲጠራልን ሲጠቀስልን በጣም የሚገርም ነበር። በዚች በትንሽ እድሜያቸው ይህን ያህል እንዴት ሰሩ? ወደኋላ መለስ ብዬ ምናልባት እኔ እንደዚህ ለዚህ ቦታ ያበቃኝ ነገር ምን ሰርቼ ነው ብዬ ራሴን ከነዛ ሰዎች ጋር በማነጻጠር አይ ይቀረኛል፣ የበለጠ መስራት አለብኝ የሚል ስሜት ይፈጥራል። እና በዛው ልክ ደግሞ ቅድም ያልኩትን የመተዋወቅ ምህዳር ያሰፋዋል። እኔንም ሊያግዝ የሚችል ነገር ሲድን ሲድ ያደረጉ ደግሞ ራሱ ሰዎችም ስናይ በዛው ልክ ደግሞ ስብጥሩ ልክ አሁን የተነሳንለትን ሰዎችን በሰውነት ብቻ እንመልከት የሚለውንም ነገር ያየሁበት ሁኔታ ነው። ከሃይማኖት ሁሉንም ሰዎች ያካተቱበት በጣም ብዙዎች የተካተቱበት በእድሜ በፆታ፣ በመሳሰሉት ሁሉ ብዙ ዘርፎችን ሳይረሱ አካታች ለማድረግ በተለይ ደግሞ ብዙ ጊዜ በግርጌ የሚመጣው የኛ የሴቶቹ ጉዳይ ደግሞ እነሱ ጋር ፊት ለፊት ወጥቶ በጣም ደስ በሚል ሁኔታ ስላየሁት፣ ጠቅላላ እኔ ላይ የምሰራው ስራ ላይ በጣም ከብዙ አንግል እያየሁኝ መስራት እንዳለብኝ ወደ አንድ አቅጣጫ እኔ ብቻም ሳይሆን ብዙ ነገር ማካተት እንደሚችሉ ያየሁበት አግባብ ነው። ስለዚህ እውቅናው ላይ ከተሰማኝ ደስታ ይበልጥ የተጠቀሰው ኃላፊነት የበለጠ የገዘፈ ነው ይመስለኝ። መልካም አቶ መስፍን ወደ እርስዎም ልምጣና ድርጅታችሁ በአጭር ጊዜ ውስጥ እያደገ መሆኑን የሚያመለክት እንዲያውም የተባበሩት የኢትዮጵያውያን የማህበረሰብ ማዕከል የሚባልም ወደ ማቋቋሙ እየሄዳችሁ መሆኑ ተገልጠዋል። ስራችሁ መወደሱና መከበሩ ተጨማሪ አቅም ይሰጣችኋል የሚል ግምት ይኖረኛል። ምን ይታያችኋል? የሚቀጥለው ምዕራፍ ምን ይመስላል? እናንተ እስጋ አመሰግናለሁኝ። መቼስ ትልቅ ኃይል እንደሰጠን ነው፣ የሲድ አዋርድ ኮሚቴውን አነቃቅቷል። ለስራው የተጉ የሚገርሙ ሰዎች አሉ በመካከላችን። እኔም ደግሞ ይህም ነገር በጣም እንቅልፍ ስለሚነሳኝ የትውልዱ የሀገሬ ነገር ስለሚነሳኝ በቃ ሕይወቴን ሰጥቼ አንድ ነገር አደርጋለሁ ከማለፌ በፊት ብዬ ቆረጥኩበት ነገር ነው። እንደ ደስ የሚለኝ ነገር ደግሞ ሲል ከሸለማቸው ሰዎች አሁን እንደ አጋጣሚው የሁሉም ቪዲዮ እኔ ነኝ የሰራሁት ያረኩትኝ እና ቪዲዮቸውን ስሰራ ታሪካቸውን አጠና ነበር በዛ መሰረት ነው እዛ የታየውን ቪዲዮ ስሰራ እና በጣም በጣም የሚገርሙ ሰዎች ነበሩ። ለምሳሌ ሊትራ ሀገራችንን ለመፍረስ ያዳኑ ሰዎች እንዳሉ አያለው። እንደ ኤፓክ ያሉ እንደ ኡስታዝ ጀማል ያሉ የሚገርሙ ሰዎች አገሬን እንዳትፈርስ ትልቅ ፋይት ያደረጉ ሰዎችን ሳይ በጣም ሲገርም የነበር እና ከእነኚህ ሰዎች ጋራ እኔ ቆሜ መከበሬ ለእኔ ክብር ነው። በተለይ በሀገር በኩል በጣም ልቤ ስለሚያዝን እንደዚህ አይነት ሱብ ሰዎች ሳይ ደግሞ ለእኔ ብርቄ ናቸው። ሽልማት የእኔ ብቻ ሳይሆን የኮሚኒቲው ነው። አሁን በዚህ አመት ብቻ እራሳቸውን ሊያጠፉ የነበሩ ወደ አራት የሚሆኑ ሰዎችን አድነናል። በተለይ አብዛኝ እናቶች ጉሩፕ አለ እና ይሄ ነው ካልኩኝ እዛ ውስጥ ሶሻል ወርከሮች አሉ። አንዳንዴም በሽታ ጎንዟቸው በሽታ ካልተገኘ ዶክተሮችም አሉ። እነኛን ሰዎች ማንነታቸውን ባናቅም እነሱን ደርሰን እንዲነሱ እናደርጋለን እነሱ ሲነሱ ደግሞ ሌሎቹ ሲቸገሩ እነሱ ናቸው ደግሞ ሰፖርት የሚያደርጉት። ወደፊት ኢትዮጵያ ውስጥም እንደዚህ አይነት ሰዎች እንዲነሱ የምንፈልገው አሉ፣ ግን እንዲበዙ በየስቴቱ እኔ እኛ አሁን ኢትዮጵያ ውስጥ ስራ የምንሰራው ነገር የለንም። እዚህ ያለው ህዝብ ከተረዳ፣ እዚህ ያለው ህዝብ ከችግር ከወጣ ኢትዮጵያ እንረዳን ማለት ነው። መልካም በምሳሌ የምታሳዩት ሌሎችንም የሚያነቃቃ ይልቁንም ደግሞ ተመሳሳይ ስራዎችን ለመስራት ፈለጋችሁን የሚከተሉ የሚኖሩ ይመስለኛል። እንግዲህ ደግሞ ሌላው ምሳሌ የማየው እዚህም በመድረኩም ላይ ያየሁት ተክሊል፣ ወደ እርሶ እየመጣሁ ነው። አንዱ ስለ ሌላው የሚናገረው የራሱን በትህትና ዝቅ አድርጎ ሌላውን ከነሱ ጋር መሆን የሚሉበት የሚነገርበት ቋንቋ ምናልባት እየጠፋ የመጣ ይመስለኝን ኢትዮጵያዊ መልካም ባህል ያንጸባረቀ ይመስለኛል። ሁሉም በየተሰማራበት የራሱ ጠባይ ያለው ስራ ቢሰራም ትህትናው ጥሩ ምሳሌ መሆን የሚችል ይመስለኛል። በእርግጥ ነህ የተመረጡ ጥሩ ስራዎችን የሰሩ በመልካም ምግባራቸውም የታዩ በመሆኑ ላይገርም ይችላል፣ ግን እንደ ጥሩ ነገር ተመልክቻለሁ። የመጨረሻው ጥያቄ የአቶ አቶ አክሊሉ ኡስታዝ ጀማልም በአቶ መስፍንም አንዳንዶቹ ጠቀስ ጠቀስ ተደርገዋል። የዘንድሮ ተሸላሚዎቻችሁን በተመለከተ የዘንድሮ ስብጥር ለየት ያለ ቀለም ያለው ይመስላል። የጠፈር ተመራማሪ አሉ። የህግ ባለሙያ ሆነው በትምህርት ወጣቶችን ለመገንባት ኢትዮጵያ ውስጥ የተለየ ስራ ለመስራት የሚሞክሩ እህት አሉ። በሙዚቃው ኢንዱስትሪው ከፍተኛ እውቅና ያላቸው አሉ። በንግድ በኩል ከፍተኛ እውቅና ያተረፉ ሌላ ሰው አሉ። ትምህርት ተቋማት ውስጥ የህትመት ስራዎችን በመስራት የሚታወቁ የተለያዩ በርካታ ስራዎችን ለአመታት ያሳተሙ ብዙ ጥሩ ስራዎችን ለንባብ ያበቁ እዚህ ላይ ያልተጠቀሱትን ያያስኩት ሁለቱም ብቻ ስለሆነ በዚህ ውይይት ላይ ወትሮ እንደሚያደርጉት እንደው ባጭሩ የተሸላሚዎቻቸውን እንደ አንዳንድ መስመር የሚባል ቢጠቅሱ ከልጆቹም መታወቅ ያለበት እንደ ጎልቶ መታየት ያለበት የሚመስሎትን የቀደመው ፕሮግራማችን ያልተከታተሉ አድማጮች እንዲያገኙ እናድርግና ውይይታችን እዚያ ላይ እንቋጭ። በጣም ጥሩ ነው። ይህን ዘጠኝ የትልልቅ ሰዎች ዶክተር ልዑል አስፋ ወሰን አስራተ ከጀርመኒ ብዙ ነገር የሰሩ እና የመጀመሪያን በደርግ ጊዜ ሲቪል ራይትስ ማለት ሰብአዊ መብት ጉዳይን በሚመለከት ቤተሰቦቻቸው እና ሌሎች የፖለቲካ ምክንያት የታሰሩት እንዲፈቱ በማድረግ የጀመሩ እና የኢትዮጵያን ቅርሳቅርስ በመሰብሰብ ወደ ኢትዮጵያ እንዲመለሱ የማድረግ ስራ የሰሩ እና ብዙ መጽሐፍት የጻፉ ሊቅ ናቸው። ኡስታዝ ጀማል በሽር እዚሁ ላይ ያሉ፣ ወይዘሮ ረበቅ ሀይሌ የዶክተር ጌታቸው ልጅ ናቸው። ሀይሌ ማናስ የሚባል በዚህ ሀገር ፕሪፓቶሪ ስኩል የሚባለው በጣም ትልቅ ስታንደርድ ያለው ትምህርት ቤት ጀምረዋል። ደብረ ብርሃን ላይ አዳሪ ትምህርት ቤት ለኢትዮጵያ ተስፋ የሚሆኑ ልጆች እያፈሩ ነው። ኢትዮጵያ አልተማርያም የምትባለው በዚህ ሀገር የኮሌጅ ትምህርቷን እንኳን ሳትጨርስ የሞታን ሬከርድ ሲኦ እና ቸር ውመን ለመሆን የደረሰች በራሷ ልፋት እና በራሷ ጥረት በጣም ትልቅ ምሳሌ የሚሆን ቦታ ላይ የደረሰች ታችን ነች። አቶ ኤልያሶን ደግሞ እንደዚሁ ብዙ በተለይ አሜሪካን እና ለአፍሪካን ማይኖሪቲ በተለይ ደራሲዎች እና አስተማሪዎች ስራቸውን የሚያትሙበት ትልቅ ፐብሊሽንግ እንትን በመፍጠሩ እዛ ላይ ብዙ እድል ሰጥቷል። ዶክተር ሊሻን ካሳ በቨርጂኒያ በኩል አሁን ቅድም እንደተነገረው እንደሚጠቀሰው በተለይ ለወጣቶቹ በድረግ ውስጥ ላሉት ደግሞ ብዛት የሌላቸው። በትንሽ ክፍያ በሳምንት ሁለት ጊዜ ከራሷ ስራ ጊዜ ወስዳ ለኮሚኒቲ ሰርቪስ የምትሰጥ ነች። አሁንም እንደውም ኢትዮጵያ ነው ያለችው። እዛም የሪሀቢሊቴሽን ሴንተር እየፈጠረች መካከል ለመፍጠር ነው ሄደችው። ዶክተር ብሩክ ላቀው በናሳ ውስጥ በጣም የታወቀ ሳይንቲስት ነው። በሱ ምክንያት ብዙ እሱ የሚከተሉ ኢትዮጵያውያን በናሳ ውስጥ ገብቶ የሚሰሩ አሉ። እና ራዲዮ ዶክተር ሄኖክ ተስፋዬ በስራቸው በራሳቸው የግል ስራ ነው ያላቸው። ከግል ስራቸው ከሚያገኙትም ሀብት ኢትዮጵያ ውስጥ አንድ ሰላሳ የሚሆኑ እናት አባት የሌላቸውን ልጆች ይረዳሉ። ዋሽንግተን አካባቢም ለልዩ ልዩ የኢትዮጵያን ድርጅቶች እርዳታ ያደርጋሉ። ዲያቆን የሰብ ተፈሪ መቼም ተገልጿል ከዚህ በፊትም ከብዙ ዓመታት ጀምሮ ለኢትዮጵያ ብዙ ነገር ያዋጡ እና ኮሎራዶ ውስጥ ሴንት ሜሪ የሚባለውን ትልቅ ቤተክርስቲያን እንዲመሰረት ያደረጉ ኤችአር ትንት እንደዚህ የሚባሉትን ቢሎች በኮንግሬስ እንዲያልፍ ያደረጉ እና ለኢትዮጵያ ብዙ ጊዜ የሚለፈው ለታረባውም ሆነ ለታሰረውም ብዙ አስተዋጽኦ ያደረጉ እና በከተማችን የሌላው ኢትዮጵያን ድምፅ ሆነው የሚያገለግሉ ሰው ናቸው። በተረፈ ደግሞ ሁለቱ ኦርጋናይዜሽን እንደተባለው የዛበሻ ኪድስ አሁን አቶ መስ ስለሺ በደንብ ገልጸውታል። ከዚም ኤፓክ የሚባለው እንግዲህ ድርጅት እሱም ደግሞ አሁን ኢትዮጵያውያን እዚህ ሀገርም ምርጫ ሲያደርጉ የፖለቲካል የሚወክሏቸውን የፖለቲካ ሰዎች በሚመርጡበት ጊዜ ትምህርት በማስተማር ኢትዮጵያኖች እዚህ ባሉበት ሀገር ያላቸው ያለባቸውን ኃላፊነት በማስተማር እና ወደፊትም ደግሞ እዚሁ ሀገር ሆኖ ዳኛ ለመሆን የሚጥሩ ኮንግሬስ ውስጥ ለመግባት የሚፈልጉት ሰዎች በመርዳት እና በማስተዋወቅ የሚረዳ እና ኢትዮጵያና አሜሪካ ያለው ግንኙነት እንዲዳብር እውነትን የሆነውን ማንኛውንም ኢንፎርሜሽን ለኮንግሬስ እና ለህዝቡን በማስተማር የሚያገለግል ድርጅት ነው። በጠቅላላው ዘጠኝ አዋቂዎችና ሁለት ድርጅቶች ያከበር ነው። መልካም፣ በጣም አመሰግናለሁ። በወጣቶቹ ጎራ ያለውን ራሱን ችሎ እናስተናግዳለን። አቶ አክሊሉ ደምሴ፣ የማህበረ ጊዩራን ዘረ ኢትዮጵያ ፕሬዚዳንት ኡስታዝ ጀማል በሽር እና አቶ መስፍን ስለሺ ከዘንድሮ ተሸላሚዎች ሁለቱ እንግዶች፣ የሁላችሁንም ለጊዜያቸው አመሰግናለሁ። እግዜር ስጥልኝ። እናመሰግናለን። እናመሰግናለን። እናመሰግናለን። እግዜር ስጥልኝ። በአማርኛ ጽሁፎች ላይ ያተኮረ ቅንብር ነው። ቀጣዩ በቅርቡ በአንድ የቋንቋዎች ጉባኤ ላይ የቀረበ ጥናታዊ ጽሁፍ ነው መንሻው። የጥናቱ አቅራቢዎች ከሆኑት ሁለት የቋንቋ መምህራን አንዳቸውን ጋብዘናል። ጤና ስጥልኝ አቶ አምላኩ ውሸቴ፣ በቅድሚያ ለጊዜው አመሰግናለሁ። እሺ አመሰግናለሁ። እኔም አሉላ ቅነስትልኝ። ለዚህ ቃለ መልስ መነሻ የሆነን የአፍሪካ የቋንቋ መምህራን ማህበር በአሜሪካ የተባለው ቡድን ወይም ማህበር በቅርቡ ያካሄደው ሙያዊ ጉባኤ ላይ እርሶና የሃዋርድ ዩኒቨርሲቲዋ ፕሮፌሰር ታፈሰ ወርቅ ገበየው ጥናታዊ ጽሁፍ አቅርባችሁ ነበር። እርሶ በዩሲ በርክሌ ነው የአማርኛ ቋንቋ የሚያስተምሩት እንደተረዳሁት። ትክክል ነው። አሁን ከዩኒቨርሲቲ ካሊፎርኒያ በርክሌ የአማርኛ ቋንቋ አስተማሪ ነኝ። እሷ ደግሞ ከሃዋርድ ዩኒቨርሲቲ ነች። እና ጉባኤው ተዘጋጀው ሀዋርድ ዩኒቨርሲቲ ነበር። ዘ ኢትዮጵያን ስክሪፕት ኤ ብሪፍ ኢንትሮዳክሽን ይላል አማርኛ ቋንቋን አጭር ማስተዋወቂያ ወይም መግቢያ በሚል ያቀረባችሁት ጥናት፣ ምናልባትም ከጥናቱ ምንነት ብንጀምር፣ በዚህ ውይይታችንም የማስተዋወቂያ ያህል ነው። ምንድን ነበረ በዚህ ጥናት ለማስተዋወቅ የሞከራችሁት በአጭሩ ቢያስታውሱን? ጥሩ እንዳልከው ስብሰባው ወይም ጉባኤው የነበረው በአፍሪካ ቋንቋዎች ዙሪያ ነው። ብዙ የአፍሪካ ቋንቋዎች እዚህ አሜሪካ ውስጥ ባሉ ዩኒቨርሲቲዎች እንደ ኤሌክቲቭ ኮርስ እየሆኑም እንደ ዲፓርትመንትም ይሰጣሉ። ስለዚህ እኔ ከዩኒቨርሲቲ ኦፍ ካሊፎርኒያ በርክሌ ነው የሄድኩት፣ እሷ ከሃዋርድ ዩኒቨርሲቲ። ሁለታችን በዛ ጉባኤ ላይ ተነጋግረን የአማርኛ ጽሁፍ ወይም የኢትዮፒክ ስክሪፕት ተብሎ የሚታወቀው የእኛ የፊደል ገበታ በጣም የበለጸገ ብዙ ድምፆችን የሚይዝ ስለሆነ አሁን አፍሪካ ውስጥ የተለያዩ ቋንቋዎች እስካሁን ድረስ የጽህፈት የጽፈት ስርዓት የሌላቸው ይኖራሉ እና ለነበሩት ለባልደረቦቻችን ለጉባኤው ታዳሚዎች ማስተዋወቅ ነው። አማርኛ ምን ያክል የአማርኛ የጽፈት ስርዓት ምን ያክል የበለጸገ ምን ያክል ሀብታም እንደሆነ በተለይ በድምጸት በኩል ለማሳየት ነው የሞከር ነው። በጣም የሚስብ ሆነው አግኝቼዋለሁ። አቶ አምላኩ እንደገለጹት እንደሚጻፍ የሚነበብ እንደሚነበበው የሚጻፍ ወይም በድምፅ አውጥተን እንደምናገረው የሚጻፍ መሆኑን ምንም እንኳን የቋንቋው ተናጋሪዎች እና በስነ ጽሑፍም የምናውቀው ቢሆን በዚያ መንገድ የባለሙያ እይታን ይጠይቃል እና በዚህ መጠነኛ ማስተዋወቂያችሁ የተለያዩ ዘርፎችን ተመልክታችኋል፣ በቋንቋ ውስጥ መታየት ያለባቸውን የቋንቋ ጠባዮችን የሚመለከቱ እንዳልኩት ለማስተዋወቅ ያህል ነው እና እንደእንግዳ እንደ እንግዳ አማርኛ ለሚተዋወቅ ወይም ደግሞ በቋንቋ ጥናት እውቀት ያለው ነገር ግን የአማርኛ ቋንቋን ለማያውቅ ምንድን ነበር ያነሳቸው እንደ ዋና ዋና የሚባሉትን ሁለት ሶስት ነገሮች ቢያካፍሉን። በመጀመሪያ ዋናው ነገር አሁን አንተ የጠቀስከው ነው፣ ቋንቋው ወይም የጽህፈት ስርዓቱ ውስብስብ ያልሆነ የምትጽፈውን የምታነብ እያንዳንዱ ምልክት ፊደል አንድ ሙሉ ድምፅን የሚወክል ነው እና ስናነበው የምንጽፈውን እናነባለን፣ የምንናገረውን እንጽፋለን። በዋናነት እሱን ነው ያነሳነው። ለአዲስ የአማርኛ ቋንቋ ተማሪ ወይም ደግሞ ተመራማሪም ሆኖ የአማርኛን ቋንቋ ለመታወቅ ሲነጻ ሲያየው ወደ ሁለት መቶ ሰላሳ ስምንት ፊደሎች አሉ ሲባል ይደነግጣል። ያ ማለት ሁለት መቶ ሰላሳ ስምንት ድምፆች ነው እንጂ ፊደሎች አይደለም እና እያንዳንዱ ድምፅ በአንድ ፊደል ስለሚወከል ነው እንደዛ ፊደሎቹ ሊበዙ የቻሉት ግን እያንዳንዱ ድምፅ እንዴት እንደሚሰራ ሲገባው አንድ ተማሪ አንድን ፊደል አንድ የካወቀ ከዛ በኋላ በሌላ አይነት ድምፅ አትመጣም ያች ፊደል፣ እንግሊዝኛ ላይ ሌሎች ቋንቋዎች ላይ እንደምናየ። ስለዚህ በዋናነት ያየ ነው ይሄንን ነው። ከዛ ባሻገር ለምንድን ነው ፊደሉ የበዛው? ከዚህ የተነሳ ነው። የስርዓተ ጽፈቱ እንዴት ነው? እነኚህን የመሳሰሉ ነገሮችን ናያየ ነው። ታዳሚው የአማርኛ እውቀት ያለው ስላልሆነና ጥልቀት ያለው ነገር ማቅረብ ስላልነበረብን ለማስተዋወቅ ያክል ነው። የአማርኛ ቋንቋ ስርዓተ ጽሕፈት ለሌሎች ውስጥ እንዴት ሊጠቅም ይችላል ምን ይመስላል የሚለውን ነው ለማስተዋወቅ የሞከርነው። በጣም ጥሩ ግብረ መልስ ነበረን። ግሩም እኛም ለማስተዋወቅ ያህል ነው። በኋላ የምንነጋገርበትን አማርኛ ማን ይማራል፣ የፊደል ገበታ በአሜሪካ ተማሪዎቻችሁ እነማን ናቸው፣ ሌሎች ተዛማች ጭብቶችን ጨምረን የምንነጋገርበት እድል የሚሰጠን ፕሮግራም በሚቀጥለው ዝግጅታችን ይኖረናል። የጥናት አጋሮን የሙያም አጋሮን ፕሮፌሰርን ታፈሰወርቅ ገበየሁንም ከእርሶ ጋር እንጋብዛለን። አቶ አምላኩ እሸቴ በድጋሚ ለጊዜው አመሰግናለሁ። ለአሁኑ ጊዜ እግዜር ይስጥልኝ። እሺ እኔም በጣም አመሰግናለሁ አሉላ፣ እግዚአብሔር ይስጥልኝ። የአዲስ አበባውን መስኮት ሲከፈት ንጉሴ አክሊሉ ሰኔ ግም ሲልና ሰኔ ለምኔ ይለናል ስለ ወርሃ ሰኔ ባሰናዳው ቅንብር ሁለት አርሶ አደር እንግዶችም አሉት። ሰኔ ግም ሲል የኔም መስኮት ሲከፈት እኩል እና ታዲያ ሰኔ ነግ በኔ የሚለውን የአበው ይትበሃል እዬ ሰኔ እንቅልፍ ለምኔ ብያለሁኔ። ሁለገቡ ከያኒ ተስፋዬ ሳህሉ ደግሞ አባባ ተስፋዬ ይህንኑ አይቶ ይመስላል ሰው ሆይ ስማ የራስህን ሳታይ ሌላ ትማ የሚለውን ዜማውን በዝክረ ታሪክነት ትተውልን ያለፈው በዚህ ምክንያት ይመስለኛል። ሰኔ ነግበኔ። እንደሚታወቀው ሰኔ ለአመቱ አስረኛ ወር ነው። በፀሐይ አቆጣጠር ደግሞ ሶስተኛ ወር። ስለዚህ ወደፊት እንጨዋወታለን። ሰኔ የዘር ወር ሰናይ ማለት ነው። በጨዋታችን ላይ ከወራት ሁሉ የሰኔ ቀን ረጅም ነው ይባላል። ይህም ያጨዋውተናል። እናንተ ግን ለምንና እንዴት እያላችሁ እስቲ ተነጋገሩበት። ይህ የጀመርነው ነው። የሰኔ ወር ያለንበት የበልግ የጸደይ ወቅትም ነው። የክፍለ ዘመን ተራውን የውሃ ባህሪ ለሚሰለጥንበት ለሀያሉ ክረምት ወቅቱን አስረክቦ ሊወጣ የተቃረበበት ማለት ነው። ሰኔ የገደለውን ሰነፍ ገበሬ ከሰራ በአመቱ ያው ሰኔ ነው የሚያድነው ይላል የአገሬ ገበሬ። አሁን በዚያን ሰሞን በሚሊዮን የሚቆጠሩ ከብቶች ያለቁበት እንዲሁም ደግሞ ሰውም የሰውም ሕይወት እንደዚሁ የጠፋበት የቦረናውና የሶማሌ ክልሉ እንግዲህ በዋናነት የሚጠቀሱት እነዚህ ናቸው። የበልግ ዝናብ በእነዚህ አካባቢዎች በመጣሉ ምክንያት ገበሬዎቹ ምን ያህል እንደተደሰቱ ከብቶችም ምን ያህል የግጦሽ መሬታቸው ሊመቻችላቸው ነፍስ ሊዘራላቸው እንደቻለ እያዩ ምን ያህል እርካታ እንደተሰማቸው በመገናኛ ብዙሃን ሲነገር ሰምተናል። ስለሆነም የበልግ ዝናም ወሳኝ ነው፣ ነፍስ አድን። የሰሜን ሸዋው የካሲማው ገበሬ የቀበሌውም ሊቀመንበር ነው ጌታቸው ለሞኝ ሰኔ በጋው፣ መስከረም ክረምቱ የሚለውን የቆየ ይትበሃል እንደሚከተለው ይገልጸዋል። ሰኔ እንደ ክረምት መታሰብ አለበት። ዘጠኝ ወር በጋ ስንል ተመስከረም ጀምረን በጋ እንደሆነ ማሰብ አለበት። ክረምቱ ሲነጋ መስከረም የተወሰኑ ላይ አምኜ ብለን የምንዘራቸው ሰብሎች አሉ። አምኜ የምንላቸው ከጣለ ምናልባት ነው፣ ካልጣለ የሚቀሩ ስለሆኑ ቀድመን ተዘጋጅተን ማሳውን አለስልሰን ዘር ሞትና ክረምት አይቀርም ይላሉ አባቶች። በዚያ ልክ አዝመራ አይስተውም ማለት ነው። ስለዚህ በዚያ ልክ እንግዲህ ጎበዝ ገበሬ ቀድሞ መዘጋጀት አለበት ማለት ነው። ሰነፉ መስከረም ሰኔ በጋ መስሎስ እንትን ካለ ሳይዘጋጅ የተቀረ ያው ያልገለገለው ያላለሰለሰው መሬት ካለ ያልተዘጋጀው ዘር ካለ መስከረም ዘሮ አለው ካለ መስከረም ላይ ስተውና ጦም ያድራል ማለት ነው። እና ይሄ ያው ሕይወት አልባ ነው የሚሆነው። ከካሴማ ቀበሌ በቀለ መልኬ ይባላለሁ። ምክትል አፈ ጉባኤ ነኝ። ለሙ ሰኔ በጋው የሚለው ከግንቦት ከሚያዚያ ከግንቦት ሚያዚያ አጠቃላይ ከመጋቢት ጀምሮ መሬቶችን ማለስለስ ነው። ከለሰለሱ በኋላ ቀጥታ በሰኔ እገለግለዋለሁ የሚለው አይሰራም። ለምን? በሰኔ እገለግላለሁ ካለ ክረምት ይገባል። የክረምት ወቅት ነው። አትክልቶችም የሆኑ ዝርያ አጠቃላይ ዘር እንትኖች አጠቃላይ መዝራት የሚቻልበት ወቅት ስለሆነ ተወድሁ ገልግሎ ምንሎ አመቻይቶ ካስቀመጥ ነው በሰኔ ሲገባ ድንገት ዝናብ ይመጣል። ያን ጊዜ አጠቃላይ ልማቶችን መትከያ አጽሪቶችን መስሪያ አጠቃላይ ሁሉንም መስሪያ ስለሆነ የሚጠቅመን ተወድሁ አለስልሰን ታስቀመጥ ነው። ሰኔ ለመገልገያ አይደለም ለመስሪያ ስለሆነ ይሄ ነው ያለኝ ነገር። አድማጮቼ የሰኔ የጸደይ፣ የበልጉ ዝናብ ለእርሻም ለከብቶችም ግጦሽ እጅግ አመቺ መሆኑን በመጠኑም ቢሆን የተነጋገርን ይመስለኛል። ይህን ፕሮግራም ሳዘጋጅ ለረዱኝ ለደብረ ብርሃኖቹ ነዋሪዎች ለአቶ አሸናፊ አርጋውና ለአቶ ካሱ አሻግሬ ምስጋናዬን አቅርቤ የዛሬ አስራ አምስት ቀን እንድንገናኝ ቀጠሮ ይዤ ልሰናበታ ቸርንስ